ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልልና ድሬዳዋ አስተዳደር የሚገኙ ልዩ ልዩ ፕሮጀክቶችን አስመርቀዋል። የመሰረት ድንጋይም አስቀምጠዋል። ከስድስት ቢሊዮን ብር በላይ በሆነ ወጪ ሶስት መቶ ሰማኒያ ስምንት ኪሎ ሜትር የሚሸፍንን ጎዴን ማዕከል ያደረጉ ልዩ ልዩ የመንገድ ፕሮጀክቶችን የመሰረት ድንጋይ ሲያስቀምጡ፣ በድሬዳዋ ደግሞ ዘመናዊ ቄራና የኢንዱስትሪ ፓርክ አስመርቀዋል። አዲስ ቸኮል ዝርዝራለሁ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በሶማሌ ክልል የሸበሌ ዞን ዋና ከተማ የሆነችው ጎዴ ከተማን ከክልሉ ልዩ ልዩ አካባቢዎችና ከጎራባች ሀገራት ጭምር የሚያገናኙ አራት መቶ ኪሎ ሜትር ገደማ የሚረዝሙ መንገዶችን ለመገንባት የመሰረት ድንጋይ አስቀምጠዋል። ጠቅላይ ሚኒስትሩ በወቅቱ ባደረጉት ንግግር ለጦር ማዕከልነት ብቻ ትታወስ የነበረችው የጎዴ ከተማ የልማት ማዕከል እንድትሆን ያደርጋል ብለዋል። የመንገድ መሰረተ ልማቱ ከጎዴ ቀላፎ የሚሄደው የዘጠና አምስት ኪሎ ሜትር መንገድ አንድ ነጥብ አምስት ቢሊዮን ብር ገደማ የሚፈጅ ኢትዮጵያ ውስጥ የሚቀር ሳይሆን ከጎረቤት ሀገር ጋር የሚያገናኝ ወደ መሃል ሀገር የሚያገናኝ መሰረታዊ የሚባል የአስፋልት መንገድ ነው። ሁለተኛ ከጎዴ ወደ ሀርጌታ የሚሄደው የመቶ ኪሎ ሜትር መንገድ ወደ አርጌላ የሚሄደው አንድ ነጥብ ዘጠኝ ቢሊዮን ብር ገደማ የሚፈጅ ነው። ሶስተኛው የዋሌ ደናን ሰማንያ ሶስት ኪሎ ሜትር አንድ ነጥብ አንድ ኪሎ ሜትር አንድ ነጥብ አንድ ቢሊዮን ብር የሚፈጅ ፕሮጀክት ነው። በዚህ ውጭ ጅጅጋ አካባቢ የሚጀመረውም የሚመረቀውም ፕሮጀክት ይሆናል። ዛሬ ይህ መንገድ ስራ መጀመር ብቻ ሳይሆን በፍጥነት መጨረስ ከቻል እዚህ አካባቢ ለማመን የሚያስቸግር ትላልቅ ፖቴንሽል የኢትዮጵያን ብልጽግና ለማረጋገጥ የሚያስችሉ ትላልቅ አቅሞች ያሉበት አካባቢ ነው። የሶማሌ ክልል በማዕድንም ሆነ በመስኖ ልማት ትላልቅ አቅሞች አለው ያለው ጠቅላይ ሚኒስትሩ ክልሉ ከጦርነት ወጥቶ ወደ ልማት መግባቱ ከክልሉ አልፎ ለሀገር አቀፍ ያለው ጠቀሜታ ከፍተኛ ነው ብለዋል። ለዚህም ባለፈው ሁለት ዓመታት ትኩረት ተሰጥቶ መሰራቱን አስታውሰው ለአብነትም በሁለት ዓመት ውስጥ ሰማኒያ የሁለተኛ ደረጃ ትምህርት ቤቶች መገንባታቸውን አንስተዋል። በወቅቱ ንግግር ያደረጉት የፌዴራል መንገዶች ባለስልጣን ስራ አስኪያጅ አቶ ሀብታሙ ተገኝ የመንገድ መሰረተ ልማት በሶማሌ ክልል ያለውን አስፈላጊነት ቀድሞ ከነበራቸው ተሞክሮ አንጻር እንዲያስታውሰውታል ኦዴን የልማት ማዕከል ዋነኛ የሶማሌ ክልል ብዙ ኢኮኖሚ እንቅስቃሴ ያለባት የልማት ሀብ ያደርጋታል። እነዚህ ፕሮጀክቶች በግንባታ ወቅት አምስት ሺህ አካባቢ ለሚሆኑ ሰራተኞች የስራ ዕድል ይፈጥራሉ። በርካታ የአካባቢውን የኢኮኖሚ እንቅስቃሴ ያሳልጣሉ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ከአስር አመት በፊት ከጅጅጋ ደጋሃቡር ቀብሪ ዳህር ባለ መንገድ ላይ የሥራ ኃላፊ ሆኜ ተሳትፌ ነበር። በወቅቱ ከጅጅጋ ጎዴ ለመድረስ ሁለት ሳምንት አካባቢ የሚፈጅ ጊዜ ይፈልግ ነበር። ወንዞች ከሞሉ ደግሞ አንድ ወር ድረስ ይፈልግ ነበር። አሁን ከጅጅጋ ጎዴ ለመድረስ በአንድ ቀን ይደረሳል። አስፈላጊ ከሆንም በሌሊትም ጭምር ደርሶ መመለስ ይቻላል። የመሰረት ድንጋይ ከተቀመጠላቸው መንገዶች ባሻገር በክልሉ የጅጅጋ ገላልሸ መንገድም በዛሬው ዕለት ተመርቋል። የሶማሌ ክልል በሀገሪቱ ሁለተኛው ሰፊ ክልል ሲሆን በመሰረተ ልማት ወደ ኋላ የቀረ እንደሆነ የክልሉ ነዋሪዎች ይናገራሉ። ክልሉ ለዘመናት በጦርነት ውስጥ መቆየቱ ለዚሁ አስተዋጽኦ እንዳበረከት ይነገራል። በሶማሌ ክልል አራት ልዩ ልዩ ዞኖች በመዘዋወር የመንገድ የመሰረት ድንጋይ በማስቀመጥና በመመረቅ የቆዩት ጠቅላይ ሚኒስትሩ ከሰዓት በኋላ ደግሞ በድሬዳዋ ከተማ በመገኘት በከተማ የተገነባውን ዘመናዊ ቄራና የኢንዱስትሪ ፓርክ መርቀዋል። ጠቅላይ ሚኒስትሩ የኢንዱስትሪ ፓርኩ ሲመረቁ ባደረጉት ንግግር የድሬዳዋ ኢንዱስትሪ ፓርክ እስከ ዛሬ ካየኋቸው መሰል ፓርኮች ሁሉ በተሻለ በትክክለኛ ቦታ ላይ የተገነባ ነው ሲሉ አሞካሽተውታል። ለዚህም ከተማዋ ለወደብና ለጥሬ ዕቃዎች ያላትን ቅርበት እንዲሁም ያላትን ስራ የሚፈልግ በርካታ የሰው ኃይል በምክንያት እንጠቅሰዋል። ዛሬ የመረቁት የኢንዱስትሪ ፓርክ ድሬዳዋ ላይ ከሶስት ዓመት በፊት የነበራቸው መጥፎ ትዝታ ያደሱበት መሆኑንም ጠቅላይ ሚኒስትሩ ጠቅሰዋል። በዚህ በተለይም ከሁለት ዓመት ተኩል በፊት የዛሬ ሶስት ዓመት ገደማ ሌላው አስመጣ ብዙ እናቶች ተርቦ፣ ብዙ ህፃናት ተጠምተው ወድቀው አልቅሼ የጡበት ቦታ ላይ እንደዚህ አይነት እጅግ የሚያምር ተስፋ የሚሰጥ የልማት ሥራ ለማየት በመታደዴ የተሰማኝን ጥልቅ ደስታ እየገለጽኩ እንኳን ደስ ያላችሁ፣ እንኳን ደስ ያለማት። የድራይዶ ኢንዱስትሪ ፓርክ ዋና ስራ አስኪያጅ አቶ ካሚል ብራም ፓርኩ አሁን ባለው አቅም ለ10000 ነዋሪዎች ስራ እንደሚፈጠር እንደሚፈጥርና በአሁኑ ሰዓት በከፊል ኢንዱስትሪዎች ማስተናገድ መጀመሩ ተናግረዋል። ስራ ላይ ያሉ ከ15 ሼድ ከተነገበ ካገነባን 15 ሼዶች አራቱ ሼዶች ላይ ስራ ጀምሯል። ባለሀብቶቹ ሶስቱ የውጪ ባለሀብት አንዱ ትውልድ ኢትዮጵያዊ ከውጭ ሀገር የመጣ ባለሀብቶች ጀምሯል እነዚህም የተለያዩ ዘርፎች ላይ ነው የተሳተፉት ያው ድሬዳዋ ኢንዱስትሪ ፓርክ እንደሚታወቀው ስፔሻላይዜሽኑ ወይስ ደግሞ እሱ ስፔሻላይዝ ያደረገበት አንደኛው አሴምብሊንግ ነው ካር አሴምብሊንግ ኤሌክትሮኒክስ አሴምብሊንግ እና የተለያዩ ነገሮች ላይ ነው እንትን የሚለው ሁለተኛ ደግሞ ኬሚካልስ የተለያዩ ኬሚካል ለፋብሪካ የሚሆኑ ግባቶች ለሌሎች ኢትዮጵያ ውስጥ ከተገነቡት አስራ ሁለቱ ፓርኮች የኬሚካል ግብአትን ያቀርባል። ሁለተኛ ደግሞ ፓርኮቻችን ውስጥ የተገነቡ ደግሞ ዜሮ ሊኩድ ዲስቻርጅ ወይስ ደግሞ የፍሳሽ ማጓደጃ የማስወገጃ አማጣሪያ ኬሚካል አቀርባል ማለት ነው። እዚህ ያለው ሌላው ያው ትውልድ ኢትዮጵያው ደግሞ በፊት ከውጭ ሀገር ሲመጣ የነበረው ብቸኛ የሲሚንቶ ከረጢት ስታንዳርዱን የጠበቀው የተበቀ የሲሚንቶ ከረጢት ያቀርባል። ስለዚህ በአጠቃላይ ሌላ አልባሳት ናቸው። ስለዚህ አጠቃላይ ይሄንን ይመስላሉ። እስከ አስራ አምስቱ ወረዳ አራቱ ብቻ ነው የተያዙት። አስራ አንዱ አልተያዙም። በምረቃ ስነስርዓቶቹ ላይ ከጠቅላይ ሚኒስትሩ ባሻገር ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ፣ የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ፣ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ብናልፍ አንዱአለምና ሌሎችም የፌዴራልና ክልል አመራሮች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።